ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። መጀመሪያ ነገር እነኚህ ቡድን አስራ አምስት የሚባሉት የገነነ ሀሳብ ያቀረቡት ከባድሜ ጦርነት በኋላ ነው። የነሱትም ጦርነት ሲነሳ እኮ እኛም ህዝቡም ማወቅ አለበት ማነው ነው ይሄን የወሰነ ብሎ ተነሱ። ሁሉም እነኚህ የታሰሩት የፓርላማ አባላች ነበሩ። ሁሉም ፓርላማ ሳያውቀው ሚኒስትሮች ጉባኤ ሳያውቀው ሳይወስን የተፈጸመ የታወጀ አዋጅ የጦርነት አዋጅ ከህገ ውጭ ነው። ህገ መንግስቱ ስራ ላይ ቢውል ይህ አይደረግም ነበር። ምክንያቱም ህገ መንግስቱ ራሱ የጦርነት አዋጅ የሚያውጀው ማን ነው የሚለው አንቀጽ ስላለው ራሱ ፓርላማ ነው የሚያው-፣ ስለዚህ ህገ መንግስቱ መተግበር አለበት መከወን አለበት ብለው ነው የተነሱት እና ይህን ሲጽፍለት አልቀበልም ማለት በእውነቱ እነሱ ሁለተኛ ዳግመኛ ትግል ያካሄዱት፣ አንዳንዶቹም በህይወታቸው ከፍለዋል። ብዙዎቹም ያው ታስረው መቼ እንደሚፈቱ አናቅም፣ በህይወትም እንዲቆዩ አናቅም። እና እነዚህ የአላማ የዲሞክራሲና የህግ የበላይነት አላማ መስዋዕት እየከፈሉ ያሉ ናቸው። አንዳንዶቹም የከፈሉ ናቸው። እነዚህ ያሉ ሰዎች ናቸው ደግሞ በእውነቱ የዲሞክራሲ ትግል ሀዋርያት ሀዋርያት ሆነው መንገድ የሚጠርጉ ዳነሱት ምናልባትም ለኢትዮጵያም ለኤርትራም በጎ ምኞት አሉት። ለወደፊቱስ በእርሶ አተያይ ለሁለቱ ሀገራት የወደፊት እድል ምን ይሆናል ይላሉ? በአንድነት የመምጣት ወደ ፌዴሬሽን የመመለስ ወደ ኮንፌዴሬሽን የመሄድ ወይስ አሁን ባሉበት በዚሁ ሁለቱም ሉዓላዊነታቸውን ይዘው መልካም ጎረቤት ሆነው መኖር ወዴት ያመራሉ የሚል አለ። ወዴት ቢያመሮስ ነው የእርሶ ውዴታ ወይም ምኞት? የኔ የግል ምኞት እኔ እንዲያውም ፓንአፍሪካኒስት ነኝ። ኢትዮጵያ ኢትዮጵያና ኤርትራን ያህሉ በታሪክ በባህል በጉርብትና በብዙም ምክንያት የሚቀራርቡ ሀገሮችና ሕዝቦች ይቅርና መላው የአፍሪካ አህጉር አንድ መሆን አለበት። የምን እምነት ያለኝ ፓንአፍሪካኒስት ነኝ። ፓንአፍሪካኒስት ሆነህ ታዲያ ለምንድን ነው ኤርትራ እንትን ነጠል የፈለከው? ለሚለው ጥያቄ መልሼዋለሁ። ፓንአፍሪካኒስት መሆን እኮ የአንድን አካል ምኞትና መብት መሰረዝ ማለት አይደለም። እንዲያውም ይብዛም ይነስም ትልቅም ይሁን ትንሽ እያንዳንዱ አካል መብቱ የሚጠበቅበት ነገር ማወቅ እና ይሄ መቀበል አለብን በሚል የተመሰረተ ነው ፓንአፍሪካኒዝም። በዚህ መሰረት እኔ ኢትዮጵያና ኤርትራ በጣም የተቀራረበ ታሪክና ባህል አላቸው ሁላችን የምናውቀው እና በመሪዎች ዘንድ ደግሞም አንድ አንድ ስትራቴጂካል የሆነ ስብሰባ ማድረግ ጀምሮ ነበር ፒደፍና የህወሀድ ማ የህደግ መሪዎች በስትራቴጂ በኢኮኖሚ በትምህርት በትራንስፖርቴሽን በሌላ በሌላም ኮሚቴ ያቆመው የምናሰባብርበትን የጋራ ጥቅም የምንገነባበትን ስትራቴጂ እናወጣ ብሎ ጀምረው ነበር። ኋላ ግን ቅድም ባልታወቀ ምክንያት ይሄ ሁሉ ቀረ። ከዚያም አልፎ እንዲያውም ጦርነት ሄደ። ስለዚህ ያንን ድሮ የነበረውን መንፈስ በአንድ ላይ እስቲ ጉዳይን እናስብበት፣ እናጤንበት ተባብረን የምንሰራበት ይበልጥ ይጠቅመናል፣ ለሕዝባችን ይጠቅመዋል። ስለዚህ ስሙ ፌዴሬሽን ይሁን ኮንፌዴሬሽን ይሁን ሌላም ይሁን ስሙ አለ ነው፣ ዋና ዋናው ነገር መንፈሱ ነው። ምንድን ነው የምንፈልገው? ስትራቴጂ ሙሉ ሙሉ መሆን አለበት፣ ሕዝቡ የሚጠቀምበት ስርዓት። መጀመሪያ ነገር ሁለቱም መንግስታት ነጻነታቸው ሁለቱም ተጠብቆ ስርዓታቸው በዲሞክራቲክ ስርዓት እንዲኖር እንዲጋገፉ አንዱ አንዱ እንዲደገፈው የህግ ልዕልናና የዲሞክራሲ ስርዓት እንዲነግስ በሁለቱም ጋር ህዝቡም በመንግስት ተደግፎ ይህንን ስርዓት የሚገንበትና ስር የሚሰድበት ጥናትና ስርዓት መንገድ ሜካኒዝም ማለቴ ነው እንዲቀበል መንግስት ህዝቡ መደገፍ አለበት። ህዝብ ደግሞ መንግስቱ መደገፍ አለበት። በህዝብ ደረጃ ህዝብ ለህዝብ ምሳሌ አሁን በኢትዮጵያና በኤርትራውያን መሀል አንዳንድ ግግር ተጀምረዋል። ምን ማድረግ አለብን እንደ ህዝብ? እኮ እኛ ህዝቦች እንደ አንድ ህዝብ እኮ ነን። አንድ ጥቅም ነው እኮ ያለን በአንድ ሰፈር ነዋሪዎች ነን። ለምን መንግስቶቻችንን ቀናውን ነገር እንዲያስቡ እንዲያደርጉ አንመክርም? ለምን ትግር አንጀምርም? የሚል ንግግር ተጀምረዋል ተጀምረዋል። ስያሜው አደለም፣ ዋናው ነገር ፌዴሬሽን፣ ኮንፌዴሬሽን አደለም ስያሜው፣ ስርአቱ የህግ ልዕልናና ዲሞክራሲ የሚመሰረትበት ስርዓት ከሆነ በኋላ ህዝብ የሚጠቀምበት ደግሞ ሌላ የብልጽግና መንገድ የሚከፍት ሰላምን የሚያረጋግጥ መንገድ፣ የትኛውን የተሻለው ብሎም? መናገር ከጀመረ የቀረው ይከተላሉ የሚል መታ ያለኝ ከአስመራም ከወጡ በርካታ ጊዜ ሆኗል ሁን በጡረታ ላይ ነው የሚገኙት የቤተሰቦስ ሁኔታ ምን ይመስላል ብርቱ ስራ ለለመደ ሰው የጡረታ ዘመን ህይወቶስ በምን ሁኔታ ላይ ነው እየመሩ ያሉት ቤተሰቤ ልጆቼ ሁሉም አድገዋል የሌ ልያች አለሁ በሰላም ነው የምኖረው ለጊዜው እዚህ ትምህርት ሀያ አምስት አመት ባስተመርኩበት በኖርት ካሮላይና ነው የምኖረው ለጊዜው ኑሮዬን እዚህ አድርጌዋለሁ። ሰላማዊ ኑሮ ነው። መቼም ቀን በቀን እየሄድክ ማስተማሩን ብተውም መጽሐፍ ማንበቡ ሪሰርች ማድረጉን መጽሐፉን አልተውኩም። እንደምታየው በየጊዜው አንዳንድ ነገር ጫር ጫር አድርጌ ወረውራለሁ። ስለዚህ ተመችቶኛል። እንዲያውም በየቀኑ እየሄዱ ከተማሪ ጋር ከመጨቃጨቅ ቁጭ ብለው መጽሐፉ ተመችቶኛል። በጣም ተመችቶኛል። ተፈለግ ተኛለሁ፣ ተፈለግ እነሳለሁ። ቡና ጠጣና መጽሐፍ ገለብጣለሁ። ከዚህ የበለጠ የተባረከ ኑሮ የለም ብዬ ነው የማምነው። ጡረታ ዘመን የወርቃማው ዘመን የሚባለው አንዱም ለዚህ ነው። ወደ ኋላ ሄደው ሕይወቶን ሲመለከቱ፣ በእርግጥ በጣም ጥቂት ሰዎች ውስጥ አንዱ በበርካታ እርከኖች የማለፍ ሕይወት ከገጠማችሁ እርስዎ ነት እና በስራ ላይ ሲኖሩም በርካታ ትዝታዎች ይኖራሉ። ይህን በሰራው፣ ይህን ባላደረግኩ የሚሉም ነገሮች ይመጣሉ እና በሕይወት ዘመኖች ውስጥ ያሳደረቦት ጸጸት አለ። በግል ሕይወትም ሆነ በስራው አለም ይሄን ባላደረግኩ ኖሮ ብለው የሚሉት ከባድ ነው መቼም። መጀመሪያ ነገር እግዚአብሔርን የምናመሰግነው ከሞላ ጎደል ጥሩ ጤና አለኝ። ሰማንያ አምስት አመት ሞልቶኛል አልፎኛል እንዲያውም። እና እንደዚህ ያለ እንደዚህ ያለ እድሜ ከጤና ጋር አብረ መሻገር ትልቅ ጸጋ ነው፣ ትልቅ ጸጋ ነው። ብዙ ጓደኞች አልፈዋል፣ ያሉትም በጤናቸው የተሰናከሉ ናቸው። ጓደኞች ስል የእድሜ እኩዮቼ ማለት ነው። ስለዚህ በመጀመሪያ እኔ እግዚአብሔርን እናመሰግናለሁ። ሁለተኛ ያለፈውን ተመልሼ ስቃኘው የት ላይ ሳስቻለሁ፣ ይህ ምንስ ማድረግ ይገባኝ ነበር የሚለው ነገር እኔ አላዘወትርም። እዚህ ላሳሰብ ሆነዋል፣ የሆነው ሆነዋል። የጸጸት ነገር የለብኝም። ምናልባት አንድ አንድ ነገር ከአንዳንድ ሰዎች የነበረኝ ግንኙነት ወዳጅነት በተለያየ ምክንያት የፈረሰ እሱ ያሳዝነኛል። የበደልኳቸው ሰዎች ሞችም እንዳለው በዚህ አጋጣሚ ከፍታ ጠየቃቸዋለሁ። የሆነ ነገር በደል መፈጸምን አልወድም ከተፈጥሮዬ በእውቀትም አለ እውቀትም ቀሲሶቻችን እንደሚሉን የሰራኋቸው እንዳሉ ይቅርታ መጠየቅ ተገቢ ነው ይመስለኛል። በተረፈ ግን በእውነቱ እኔ እድለኛ ነኝ። ሶስት መንግስታት አይቻለሁ። የጃናዊ መንግስት፣ የአፄ ኃይለ ስላሴ መንግስት፣ በወጣትነት ያገለገልኩበት መንግስት፣ ከሞላ ጎደል በደስታ ያገለገልኩበት አንዳንድ አንድ ካሁን ቀደም እንደገለጽኩት የንጉሳዊ መንግስት ስርአት አስተሳሰቤ የማልቀበለው ቢሆንም ያው ሪያሊቲ ተቀብዬ የማገለግልበት ስለነበረ የተቻለ ከሞላ ጎደ አንዳንድ ያልተሟላ መሻሻዮች ለማድረግ ከእኔም ራሴም አንዳንድ ጓደኞች ጋር ሞካክርን ነበረ። አንዳንድ ተፈጸመ፣ አብዛኛው አልተፈጸመም። በመሀሉም ደግሞ ስርዓቱ ተናደ፣ ተፈጸመ። ማን ተካው? ደርግ ተካው። የደርግ መንግስት ተከታይ አልነበርኩም። የደርግ መንግስት ደግሞ አባል አልነበርኩም። አንዳንድ ሰዎች የመርማሪ ኮሚሽን አባል ሆኜ በሰራበት ምክንያት የደርግ መንግስት ስራተኛ ነበር የሚሉ አሉ። ውሸት ነው። ጥቂት ወራት ነው፣ አራት አምስት ወር ነው የሰራሁት መርማሪ ኮሚሽን ሆኜ የዚያን ጊዜ መሪ የነበሩት የነበረው ወዳጄ ጄኔራል አማን የማስታወቂያ ሚኒስትር እንደሆን አዘዛኝ። አልፈልግም አልኩት። የፍርድ ሚኒስትር አለኝ። አልፈልግም አልኩት። እኔ የመጣሁት በውል አንድ የሚያስፈልግ ነገር ካለ ያለኝን እውቀት እዚህ ካፍዬ ረድቼ ለመመለስ ነው፣ በሁለታ ላይ የመጣሁት እና አልችልም ብዬ ያው ያችን የመርማሪ ኮሚሽን ስራ ፈጽሜ ወደ በተሰየ ለመመለስ ነበር እቅዴ። እንዳሰብኩት አልሆነም። በመሀሉ መጥፎ ነገር ሆነ። ብሶዎች አለቁ። ወራጅ ጀራማንም ሞተ። ካሁን ቀደም እንዳልኩት ደግሞ እኔ በድንገት ለህይወት የፈርቼ ወጣ። ምናልባት አንዳንድ ነገር ላረግ ይገባኝ ነበረ፣ ቀደም ብዬ ምናልባት ይሄን ሊመጣ ሆነ ይችላል ብዬ እሹ ልክ ዬ ቦጣና ከቤተሰብ ጋር ብቀላቀል ይሻል ሆን ብዬ አንዳንድ ያስባለሁ፣ በመቆጨት ሳይሆን ብንደው በሀሳብ ደረጃ ይሄን ስባረግ እንዴት ምን ይሆን ነበር ቀደም ብዬ ቦታ ሽልክ ብዬ ቦታ አላለም። ግን ይህ አይነት አደ አስተሳሰብ እኔ አላምድበትም። አንድ ሰው በተሰጠው እድል በተሰጠው እድሜ የሚቻለውን ያህል ካደረገ ያቅምን ያህል ከወረወረ ፈሪ አይባልም እንደሚባል ያደረገው ጥሩ ከሰራ ይመሰገንበታል፣ መጥፋም ከስራ ይወቀስበታል። እና ይሄ ሪያሊቲ ነው፣ መሰረት መለወጥ አይቻሉም። ምናልባት በእኔ እድሜ ያሉ አንዳንድ ሰዎች የሚያውቁኝ አንዳንድ በእኔ በኩል ቅር የተሰኙበት ነገር እንዳለ ቢኖርም ካሉ በህይወታቸው እጋብዛቸዋለሁ እንዲጽፉልኝ። በበኩል እኔ ህሊና ንጹሕ ነው። ማንም ለመበደል አልወድም። እንዲያውም የተበደሉት ሰዎች ለመታደግ የቆምኩ ሰው ነበር። በሙሉ ህይወቴ ህይወቴ ሙሉ ህይወቴ መላ በላ ህይወቴ ይሄ ነበር ስራዬ። ከሁሉም በላይ ይሄ ያረካኛል። በህይወት ዘመኔ ውስጥ ከሰራሁት ነገር እርካታን ያገኘሁበት ይህ ነው ብለው በተለይ ለየት ባለ መልክ የሚያስቡት ነገር ይኖራል። ህይወት ውስጥ ይሄ ነው የኔ ትልቁ ውርስ አሻራ፣ ወይም ሌጋሴ ብለው የሚሉት ምን ይሆናል? የኤርትራ ህገ መንግስት ሶስት አመት ከሞላ ጎደል የተደከመበት ብዙም ሰዎች፣ የውጭ ሀገር ሰዎች ሳይቀሩ ቅርብ የተካተሉ ሰዎች ሂደቱንም የሂደቱን ውጤት ሕገ መንግስቱንም ያደንቃሉ የሰማሁት ነው እና እኔ በኩሌ ያ የተደክመበት ሕገ መንግስት መንግስት የኤርትራ መንግስት ተለውጦ ዴሞክራሲያዊ መንግስት ተክቶት ያ ሕገ መንግስት ምናልባት ለውጥ ቢያስፈልግ፣ አንዳንድ ተሻሽ ተደርጎበት ተሻሽሎ ግብር ላይ ቢውል ህይወቴ ዓላማ አንድ ፍጻሜ ያገኘ ብዬ እኮራበታለሁ። ከዚያ ሌላ ደግሞ ምናልባት አስተማሪ ሆኜ በዚህ ባለፈው ሀያ አምስት አመት በተለየበት ባላካ ወጣ በኋላ ያበረከትኳቸው ጽሁፎች ብዙ ሰዎች እንደሚነግሩኝ ብዙ ሰዎች ያስደስተዋል። የታሪክ ጽሁፎች፣ ህግ ትንታኔ፣ የፖለቲካ ትንታኔ ጽሁፎች ደግሞ እንደ አንድ ገጸ በረከት ቆጥራቸዋለሁ እና ይህንን ለመፈጸም ያበቃኝ ደግሞ ጊዜ ያገኘሁት ሰላም ያገኘሁበት አገር አሜሪካ የተበረከ ሀገር ነው። እግዚአብሔር ኢትዮጵያ እና ኤርትራን እንዲሁም አሜሪካን ይጠብቅ። ሰላም ለህዝባችን እንዲያድል ደግሞ በዚሁ አጋጣሚ ጸሎቴን ወደ ሰማይ ያሰርጋለሁ። ለወደፊቱ በኢትዮጵያውያንም በአሜሪካውያንም ወይም በመላው አፍሪካውያንም ዘንድ ሆነ በማንኛውም ሰዎች ዘንድ በምን መልኩ ሊታሰቡ ይሻሉ? ይገርማል። እኔ የተባኩት ህግ ነው፣ ሙያዬ ህግ ነው። በህግም ስራ ብዙ ሰርቻለሁ። ስለዚህ እንደ ህግ ምሁር ራሴን እቆጥራለሁ። ከዚህ አለሽ ግን ደግሞ እንደ ጸሐፊ እንደ ደራሲ፣ ቀለም ሰው ይሉታላ የድሮ ሰዎች። የቀለም ሰው መሆኔን ደግሞ የምመካበት ነው። ስለዚህ የቀረኝን እንግዲህ እድሜ የቀረችን ትንሿ እድሜ ወደዚያው ዝንባሌ አለኝ። ወደ መጽሐፍ በልብ ወለድ ታሪክ የመጽሐፍ ምናልባት ሲም ተጨማሪ ታሪክ የመጽሐፍ አላማ አለኝ ና አሁንም ወደዚያው ዝንባሌ አለኝ። ኤሜሬትስ ፕሮፌሰር በረከት ሀብተ ስላሴ ቀድመው የኢትዮጵያ ጠቅላይ አቃቤ ህግና የኤርትራ ህገ መንግስት አርቃቂ ኮሚሽን ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። እኔም አቶ ካሳሁን በጣም አመሰግናለሁ። ይህ እድል ስለጠኝ እግዚአብሔር ይስጥልኝ።